በቀጣይነት ያነጋገርኩት ኡመር ረዲን ነው። የተለያዩ የውጭ መገናኛ ብዙኃን በዘጋቢነት ይሰራል። እንደዚሁም በሕዝብ ግንኙነትና በሚዲያ ግንኙነት አማካሪነትን ያገለግላል። በጣም አመሰግናለሁ ኡመር፣ ስለ ጊዜህ። እንዴት አየኸው ይሄንን የጠቅላይ ሚኒስትሩን አስተያየት? ኢትዮጵያ በመሰረቱ በወረቀት ላይ የሚቀመጡ ነገሮች፣ በስብሰባ ላይ የሚወሰኑ ነገሮች ችግር የለባትም። በተግባር የማዋል ጉዳይ ነው። ተግባር ሲውል የምናየው ነገር ይሆናል። ይሄ ደግሞ ጥሩ ጅምር ነው ብዬ ነው መወስደው ነኝ ጠቅላይ ሚኒስትሩ የተናገሩት በተግባር የሚውል ከሆነ አሁን አንተ እንዳልከው እንዲሞሉ የምጠበቃቸው የምጠብቃቸው ክፍተቶች እስካሁን መረጃ ከማግኘት አንጻር የነበሩ ችግሮች ምንድን ናቸው? በአንተ እይታ አሁን ለምሳሌ፣ በማንኛውም የመንግስት መስሪያ ቤት የሚገኙ በኃላፊነት ላይ የሚገኙ ሰዎች ስለ መስሪያ ቤታቸው ስላለባቸው ኃላፊነት በቂ እውቀት ይኖራቸዋል ተብሎ እዛ ቦታ ላይ የተቀመጡት እና ከዛ በመነሻ አድርገህ አንድ ጋዜጠኛ እኔ እንደ ጋዜጠኛ ደውዬ ስለ መስሪያ ቤታቸው እነሱ የሚመለከታቸው ጉዳይ ስጠይቃቸው ቢያንስ ቢያንስ የተወሰነ ጊዜ ስጠኝ ብሎ መልሰ ደውልልኝ ብሎ ከዛ መልሶ መንገር ሲመቻል አንድ ነገር ነው። ሲሆን ሲሆን ደግሞ በጣም ተመራጭ የሚሆነው አውቶማቲክ ወደ ምላሽ መስጠት መቻል፣ ምክንያቱም በእነሱ ኃላፊነት ዙሪያ ያለ ጉዳይ ነው። እስካሁን ድረስ ይሄ የለም። በአብዛኛው የሚደረገው ምንድን ነው? አቮይድ ማድረግ ነው መሸሽ አይነት ነገር አንዳንዴ ደግሞ በጣም ኢንትሮጌሽን የሚመስል ጥየቃ ከሬጅ ለማድረግ የመሞከር መልስ ከመስጠት ይልቅ። ስለዚህ ይሄ አንድ ቢሻሻል ብዬ የማስበው ነገር ነው። ሁለተኛ እንደ ውጭ ሚዲያ እንደሚሰራ ወኪል ደግሞ ሳስበው፣ ለምሳሌ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ፍቃድ ተሰጥቶ የሚሰራ አንድ ጋዜጠኛ በሀገሪቱ ውስጥ የተወሰኑ በህግ የተከለከሉ ነገሮች እና ቦታዎች ካልሆኑ በስተቀር በዛ መታወቂያ ተንቀሳቅሶ መስራት መቻል አለበት እና አንዳንድ ጊዜ ይሄንን መታወቂያ ይዘህ በትክክል ተንቀሳቅስ መስራት አትችልም። ሌላኛው ደግሞ በተጨማሪ የመንግስትም፣ የግልም፣ የውጭም፣ የሀገር ውስጥም ሚዲያዎችን መገናኛ ብዙሀንም ብለው ነው ጠቅላይ ሚኒስትሩ ያሉት እንግዲህ እና ይሄንን ካሉ ዘንዳ ያሉትን ችግሮች ነቅሶ መናገር የሚችል ሚዲያን መቀበል መቻል የግድ በክፋት ተነስቶ ክፋት አስቦ እንዳደረገው መቁጠር የግድ አስፈላጊ አይደለም። በቅንነት መታየት ቢችል እና እነዚህ አይነት ነገሮች ለማሻሻል ስራን ለማሻሻል ቢወሰድ፣ አንድ ጋዜጠኛ እንደዚህ እንደዚህ ችግር አለ መንግስት እንደዚህ እንደዚህ ችግር አለበት ብሎ ሲናገር ያንን ወስዶ ማሻሻል። ይሄ ደግሞ ለግል ሚዲያ እና ለውጭ ሚዲያ ብቻን ሳይሆን ለመንግስት ሚዲያዎችም ይህን ነገር ይጠበቅባቸዋል። ይህን ማድረግ ይችሉ ብዬ እላለሁ። እነዚህ እነዚህ ቦታዎች ላይ መሻሻል ያስፈልጋል ብዬ ላለ በእኔ ግነት በጣም አመሰግናለሁ። ስለጊዜ በአሜሪካ ድምጽ ሬዲዮ አድማጮች ነው። በጣም አመሰግናለሁ እስክንድር ሬው ለሰጠህን እድል በጣም አመሰግናለሁ።